የአሜሪካ ድምጽ ነው በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ ሚያዝያ 16 2015 ዓ ም ዝግጅታችን ጀመረ።

በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ነገ በታንዛኒያ ይጀመራል የተባለው ድርድር የሰላም ተስፋ እንደፈጠረላቸው ሁለቱ አካላት በሚዋጉባቸው ከተሞች አካባቢ የሚኖሩ ነዋሪዎች ገለጹ። ወደ ትግራይ ክልል ተቋርጦ የቆየ የየብስ የህዝብ ትራንስፖርት ተጀመረ። እነዚህ በምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም፣ ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች፣ እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬ

ቀሪያቸው የማመሻው ስመኞሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ መከታተል ትችላላችሁ እስከ

ድረስ አብራችሁን ቆዩ። እኛም አብረናችሁ እንቆያለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ፣ እንደምናመሻቸው አድማጮች የምሽቱን የዓለም ዜናዎች የማሰማቸው ቆንጅ ይታየነኝ። ሱዳን ውስጥ በሁለቱ ተፋላሚ ወገኖች መካከል ውጊያው እንደቀጠለ ሲሆን የተለያዩ ሀገሮች ዲፕሎማቶቻቸውንና ዜጎቻቸውን ለማስወጣት እየተጣደፉ ናቸው። በአውሮፕላኖችና በመኪና አጀብ

ዜጎቻቸውን በማስወጣት ላይ ካሉት ሀገሮች መካከል ካናዳ፣ ግብፅ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ስዊድን እና ዩናይትድ ስቴትስ ይገኙባቸዋል። እስካሁን በውጊያው የተገደሉት ሰዎች ቁጥር ከ420 ያለፈ ሲሆን በሺዎች የተቆጠሩ ቆስለዋል። መብራት ውሃና የኢንተርኔት አገልግሎት የተቋረጠባቸው እና የሚደርስላቸው የሌላቸው ሱዳናውያን ደግሞ

አንዳንዶቹ ከውጊያው ለማምለጥ አደገኛ በሆኑ ጎዳናዎች በመኪናም ይሁን በእግር ለመውጣት እየሞከሩ ናቸው። በተያያዘ ዜና የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ዩኤስኤአይዲ የአጣዳፊ አደጋ ምላሽ ሰጪ ባለሙያዎች ቡድን ወደ ሱዳን መላኩን የተቋሙ ዋና አስተዳዳሪ ሰማንታ ፓወር ትናንት እሁድ አስታውቀዋል።

ኤክስፐርቶቹ መጀመሪያ ስራቸውን የሚያከናውኑት ከኬንያ እንደሚሆን ዋና አስተዳዳሪዋ ገልጸዋል። ዩናይትድ ስቴትስ በተዋጊዎቹ ወገኖች ፍልሚያ መሀል የተጠመደውን የሱዳንን ህዝብ ለመርዳት እንቅስቃሴዋን እያጠናከረች ነች ያሉት ሰማንታ ፓወር ዳርት የሚል የአህጽሮት መጠሪያ የተሰጠው የባለሙያዎች ቡድን

ቅድሚያ ትኩረት ሊሰጣቸው የሚገቡ ችግሮችን በመለየት አጣዳፊ እርዳታ ለሚያስፈልጋቸው ሰዎች ደህንነቱ በተጠበቀ መንገድ ህይወት አድን እርዳታ ለማድረስ ከዓለም አቀፉ ማህበረሰብና ከዓለም አቀፍ አጋሮቻችን ጋር

አብሮ ይሰራል ብለዋል። ሱዳናውያን ቤተሰቦች የራማዳን ጾም ማብቂያ የኢድ በዓላቸውን ሊያከብሩ ሲገባ በዓሉን በሽብር አሳልፈዋል ሲሉም አክለዋል። ሰማንታ ፓወር ከሱዳን ህዝብ አንድ ሶስተኛውን የሚይዙት ወደ 16 ሚሊዮን የሚጠጉ ሰዎች ውጊያው ከመጀመሩም በፊት የሰብአዊ እርዳታ ጠባቂዎች እንደነበሩ የገለጹት ሰማንታ ፓወር ውጊያው ፊትም የነበረውን ከባድ ችግር

አባብሶታል ብለዋል። ይህ በዚህ እንዳለ ጦርነቱ ከሚካሄድባት ከሱዳን ዋና ከተማ ከካርቱም የወጡት አብዛኞቹ የዩናይትድ ስቴትስ መንግስት ሰራተኞች ዛሬ ዋሽንግተን እንደሚደርሱ ስማቸው እንዲጠቀስ ያልፈለጉ ለጉዳዩ ቅርበት ያላቸው አንድ ባለስልጣን ለቪኦኤ ገልጠዋል። በተያያዘ ዜና ዩናይትድ ስቴትስ ከሱዳን ለመውጣት የሚፈልጉ ሌሎች አሜሪካውያንን ለመርዳት የምትችልበትን አማራጭ መንገድ

በመፈለግ ላይ መሆኗን አንድ ከፍተኛ የመከላከያ ሚኒስቴር ባለስልጣን ተናግረዋል። በተያያዘ ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዛሬ ሰኞ በሰጡት ቃል የመንግስታቱ ድርጅት ሱዳን ውስጥ ያሉ በመቶዎች የተቆጠሩ ሰራተኞቹን በጊዜያዊነት

ወደ ሌላ ቦታ አዘዋወረ እንጂ ሀገሪቱን ለቆ አልወጣም ሲሉ አስታወቁ። ዋና ጸሐፊው ለድርጅቱ የጸጥታ ምክር ቤት ስብሰባ ላይ ባሰሙት ንግግር ሀገሪቱ ውስጥ ካሉ የሰብአዊ ረድኤት ድርጅቶች ጋር በመመካከር ህዝቡን በይበልጥ ልንረዳ በምንችልበት መንገድ ያሉንን ሰራተኞች ሀይል እያንቀሳቀስንን ብለዋል።

ግልጽ ለማድረግ የምንፈልገው የተባበሩት መንግስታት ድርጅት ከሱዳን እየወጣ አይደለም። በዚህ እጅግ አስቸጋሪ ጊዜ የሱዳን ህዝብ ሰላምና ጸጥታውን አግኝቶ እንዲኖር ማገዛችንን እንቀጥላለን ብለዋል። ዋና ጸሐፊው የመንግስታቱ ድርጅት ሱዳን ውስጥ ወደ 800 የውጭ ሀገር ሰራተኞችና ወደ 3200 የሚሆኑ ሱዳናውያን ሰራተኞች እንዳሉት

ተገልጿል። በመጽሔት ክፍለ ጊዜ የሱዳንን ወቅታዊ ሁኔታና ተያያዥ ጉዳዮች ያካተተ ሰፋ ያለ ዘገባ ይኖረናል። ኬንያ ውስጥ አርባ ሰባት ሰዎች በጾም ራሳችሁን አስርባችሁ ብትሞቱ ከኢየሱስ ክርስቶስ ጋር ትገናኛላችሁ ያሏቸውን የሃይማኖት መሪያቸውን ተከትለው ጾመው በረሃብ መሞታቸውን የሀገሪቱ ፖሊስ አስታወቀ።

ማሊንዲ በምትባል ከተማ በሚገኝ የሃይማኖት መሪው ንብረት በሆነ መሬት ላይ የተቀበሩ 26 ተጨማሪ አስከሬኖች ትናንት እሁድ ለፍለጋ በተሰማሩ ሰራተኞች መገኘታቸውን ፖሊስ አስታውቋል። የመልካም ዜና ዓለም አቀፍ ቤተ ክርስቲያን የተባለው ቤተ ክርስቲያን መሪው ፖል መኬንዚ ኢንቴንጌ ምዕመናኑን በረሃብ ብትሞቱ ኢየሱስን ታገኙታላችሁ ያሏቸው ሲሆን

አንዳንዶቹ አምነዋቸው የተባሉትን እንዳደረጉ ተመልክቷል። የቤተ ክርስቲያኑ መሪ መሬት ላይ ተጨማሪ ሰለባዎች አሉ የሚል ጥቆማ ያገኘው ፖሊስ ስፍራውን ወሮ ባደረገው አሰሳ በረሃብ ሰውነታቸው ያለቀ 15 ሰዎች እንዳገኘና ከመካከላቸው አራቱ ከዚያ ወዲህ ሕይወታቸው እንዳለፈ አስታውቋል። የቤተ ክርስቲያኑ መሪ ታስረዋል። ፖሊሶች እንዳያገኟቸው የተደበቁ ምዕመናን

ሊኖሩ ይችላሉ የሚል ስጋት እንዳለም ባለስልጣናቱ ገልጸዋል። ቡርኪና ፋሶ ውስጥ ባለፈው ሳምንት የጦር ሰራዊትን መለዮ ልብስ የለበሱ አጥቂዎች ስልሳ የሚሆኑ ሰዎች መግደላቸው ተገለጠ። ሰሜናዊ ቡርኪና ውስጥ ጥቃቱ መድረሱን የአካባቢው አቃቤ ሕግ የፖሊስ ሪፖርትን ጠቅሰው ተናግረዋል።

ያቴንጋ በሚባለውና ማሊ አቅራቢያ በሚገኘው የቡርኪና ፋሶ ክፍለ ሀገር ውስጥ ስለደረሰው ግድያ ምርመራ እየተካሄደ መሆኑን አቃቢ ሕጉ አመልክተዋል። በአካባቢው በተጠርጣሪ ጂሃዲስቶች የሚፈጸሙ ተመሳሳይ ጥቃቶች እየተደጋገሙ መምጣታቸውንም ዜናው ጨምሮ አመልክተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው።

የክራይሚያዋን ሴባስቶፖል ወደብ ላይ ዛሬ ሰኞ ማለዳው ላይ የድሮን ጥቃት እንደተሰነዘረ የሩሲያ ባለስልጣናት ተናገሩ። ሩሲያ ያስቀመጠቻቸው የከተማዋ አስተዳዳሪ ሚሃይል ራዝቮዥቭ በማህበራዊ መገናኛ ባወጡት ቃል የሩሲያ ኃይሎች አንድ ድሮን መጥተው መጣላቸውንና ሌላ ድሮን ደግሞ መፈንዳቱን ነው የተናገሩት። በድሮን ጥቃቶቹ ስለደረሰ ጉዳት ሪፖርት የለንም ብለዋል ባለስልጣኑ።

ከዩክሬን የጦር ኃይል በኩል ግን የድሮን ጥቃት አድርሰናል የሚል ማረጋገጫ አልተሰጠም። ባለፈው ጥቅምት ወር በጥቁር ባህር ስምሪት መርከቦቿ ላይ ለደረሰው የድሮን ጥቃት ሩሲያ ዩክሬንን ወንጅላ እንደነበረ የሚታወስ ነው። ዛሬ የብሪታንያ የመከላከያ ሚኒስቴር ባወጣው መግለጫ ሩሲያ ወራ በያዘቻቸው የዩክሬን ግዛቶች የመደበቻቸው ባለስልጣናት

ነዋሪዎችን እያስገደዱ የሩሲያ ፌዴሬሽን ፓስፖርት እንዲወስዱ በማድረግ ላይ ናቸው ብሏል። በሌላኛዋ ሩሲያ በኃይል ወደ ግዛቷ በጠቀለለቻት ብሔር ዞንም ነዋሪዎቹን እንደ አውሮፓውያን አቆጣጠር እስከ መጪው ሰኔ አንድ ቀን ባለው ጊዜ ውስጥ የሩሲያ ፓስፖርታችሁን የማትወስዱ ከሆነ ንብረታችሁን ወርሰን እናባረራችኋለን ብለው እያስፈራሯቸው መሆኑን አመልክቷል። የብሪታንያ የመከላከያ ሚኒስቴር

ይህ በዚህ እንዳለ በጦርነት በዳሸቀችው ባህሙት ከተማ ሁለቱም ወገኖች ድል አግኝተናል እያሉ ናቸው። በሁለቱም ወገኖች የተሰጡት መግለጫዎች በአሶሲየትድ ፕሬስ የሚሆን በሮይተርስ አልተረጋገጡም።

በመጨረሻም ይህ ሳምንት የዓለም የክትባት ሳምንት ነው። በየአመቱ እንደ አውሮፓውያን አቆጣጠር በሚያዚያ ወር የመጨረሻ ሳምንት ላይ የሚውል ሲሆን የዘንድሮ በኮቪድ-19 ወረርሽኝ ወቅት መደበኛ ክትባቶቻቸውን ሊከተቡ ያልቻሉ ሰዎች በተለይም ህጻናት ያመለጣቸውን ክትባት እንዲያገኙ ትኩረት የሚሰጥበት እንዲሆን ታቅደዋል። የክትባት ሳምንቱ ግብ ተጨማሪ ህጻናት፣ አዋቂዎችን እና ማህበረሰቦቻቸውን

ኩፍኝና ፖሊዮን ከመሳሰሉ በክትባት ለመከላከል የሚቻሉ በሽታዎች መጠበቅ መሆኑን የዓለም የጤና ድርጅት አስታውቋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።

ቆንጂ፣ ይታየን ለዓለም ዜናዎቹ አመሰግናለሁ። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሚያዚያ 16 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ዝግጅቶቻችን ከሬዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ

ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እንጋብዛለን። አሁን ቀዳሚ ወደሆነው ወደ አብይ ርዕሰ ዘገባችን እንለፍ።

በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ነገ በታንዛኒያ ይጀመራል የተባለው ድርድር የሰላም ተስፋ እንደፈነጠቀላቸው ሁለቱ አካባቢዎች በሚዋጉባቸው አካባቢዎች የሚኖሩ ነዋሪዎች ገለጹ። ግጭት ካሉባቸው የኦሮሚያ ክልል አካባቢዎች ለአሜሪካ ድምጽ አስተያየታቸውን የሰጡት ነዋሪዎች ድርድሩ ለዓመታት የዘለቀውን አለመረጋጋት ሊያስወግድ ይችላል የሚል ተስፋ መደሰታቸውንም ተናግረዋል። ሁለቱም አካላት ህዝቡን ታሳቢ በማድረግ በ

ነት እንዲደራደሩን ጠይቀዋል። በጠቅላይ ሚኒስትር አብይ አህመድ በሁለቱ ወገኖች መካከል ነገ ድርድር እንደሚጀመር ትላንት ይፋ ያደረጉ ሲሆን የኦሮሞ ነጻነት ሰራዊትም የሰላም ውይይቱ በሶስተኛ ወገን አደራዳሪነት እንደሚካሄድ አረጋግጧል። ኬኔዲ አባተ ተጨማሪ አለው።

የኢትዮጵያ መንግስት በኦሮሚያ ክልል ታጥቆ ከሚንቀሳቀሰው የኦሮሞ ነጻነት ሰራዊት ጋር ነገ ማክሰኞ ሚያዝያ 17/2015 ዓ ም በታንዛኒያ ድርድር እንደሚጀምር ጠቅላይ ሚኒስትር አብይ አህመድ ትናንት ተናግረዋል። ከኦነግ ሸኔ ጋር የሚደረገው ድርድር ከነገ ወዲያ በታንዛኒያ ይጀምራል። ይህ ድርድር የኢትዮጵያ መንግስትና ህዝብ አብዝቶ ይፈልገዋል። በዚህ ድርድር የሚሳተፉ ወገኖች ሁሉ

የዛሬዋን ቀን እያሰቡ ከግጭት ከጦርነት እንደማናተርፍ አውቀው ሕግና ስርዓት ተከትለን ይቅር ተባብለን ሀገራችንም በጋራ ማነጽና መገንባት እንድንችል የወለጋ ሕዝብ አሁን ካለበት ስቃይ እፎይ ማለት እንዲችል ሁሉም ወገን የበኩላቸውን እንዲያደርጉ ከወዲሁ ጥሬን

አቀርባለሁ የጠቅላይ ሚኒስትሩን ንግግር ተከትሎ የኦሮሞ ነጻነት ሰራዊት ባወጣው መግለጫ ከፌዴራል መንግስቱ ጋር ልዩነቶችን በንግግር ለመፍታት ስምምነት መደረሱን ገልጾ ድርድር እንደሚጀምር አረጋግጧል። የኢትዮጵያ መንግስት ለድርድር ያስቀመጥነውን ቅድመ ሁኔታ ተቀብሏል ያለው የታጣቂ ቡድኑ መግለጫ ይኸውም ገለልተኛ ሶስተኛ ወገን በአደራዳሪነት የሚሳተፍ መሆኑና በድርድሩ ወቅት ግልጸኝነት እንዲኖር የሚል ነው ብሏል። በሁለቱ አካላት መካከል ሊደረግ የታቀደውን ድርድር በተመለከተ ለአሜሪካ ድምጽ አስተያየታቸው

ሰጥታቸውን የሰጡ በኦሮሚያ ክልል ግጭት ባለባቸው አካባቢዎች የሚገኙ ነዋሪዎች መንግስትና ታጣቂ ቡድኑ ለመደራደር መዘጋጀታቸው እንዳስደስታቸው ገልጸዋል። ከቄለም ወለጋ አስተያየታቸውን የሰጡን ማንነታቸው እንዲጠቀስ ያልፈለጉ የደንቢዶሎ ከተማ ነዋሪ በታቀደው ድርድር ደስተኛ መሆናቸውን ገልጸው ሁለቱም አካላት ህዝቡን ታሳቢ በማድረግ በሐቀኝነት ሊደራደሩ እንደሚገባም ተናግረዋል።

ቀጠል፣ ወለጋ ደምቢ ዶሎ ነው የምኖረው። ትናንት የተሰማውን ነገር ትንሰማ እንደ ማንኛውም ችግር ውስጥ እንዳለ ሰው በጣም ከፍተኛ የማይገለጽ ደስታ ነው የተሰማል። ለምን በአጭሩ ህዝባችን በጣም ከፍተኛ ችግር ውስጥ ነው የነበረው። ከሁሉም ቤት ሰው ሞቷል። ሰው ከዘመዱ ጋር ተቋርጦ አሁን ከሆነ ቦታ ከሆነ መንደር ከሆነ መንደር መንደር መሄድም አይቻልም። ትምህርት ቤት ልጆች የተማሩ አይደለም ብዙ ችግር አሁን

ሰው ብር ኖሮት ማለት ነው፣ ከአካውንቱ ብር ኖሮት ግን ባንክ ብር የለም። ስለዚህ ሰላም ማለት ቀላል ነገር አለም በቃል በቃላት የሚገለጹ ብቻ አይደለም። ከምስራቅ ወለጋ አስተያየታቸውን የሰጡን ሌላ ግለሰብ ደግሞ ድርድሩ ወደ ሰላማዊ ህይወታችን እንድንመለስ ተስፋ የሚሰጠን ነው ብለዋል። ስለ ድርድሩ ጉዳይ ስምምነት ከገፋበት በጣም ነው ምክንያቱም

ያው ተስፋ አልቆረጥንም። ምናልባት የሀገር ሰላም ሆኖ ወደ እርሻችን እንመለሳለን። ይሄ ነፍሰ ጡር ሳይቀር ይሄ መታረዱ መንገድ ተከፍቶልን አኪም የምንህል ከሆነ ደስ ይላል በጣም እነሱ ተስማምተው ለሀገራችን ተስፋ አድርገው እኛ አርሰን የምንበላ ከሆነ ምንም አንጠብቅም። ተዝ በላይ ደስ ይለናል። እንደዚያ የማያደርግ ከሆነ ምን ዛሬ ተመሞት ነገ መሞት ይሻለን አለ መንገዱን ከፍቶልን በቃ ብንወጣ ነው የሚለው አሁን ህዝቡ በተቀሉ ማለት ነው

መከላከያ አንድ ክላሽ ይዞ ቢታገኝ አንታ ነው። አሁን ለታም ተጠየቀ ኮኔ መጥቶ ማለት ነው ወዲያችሁ ሆነ። ግን ውጊያ ሳታካሂዱ እንዴት ነው ለነፍሳችን ለሴቶቻችን መጠበቂያ ብለን የገዛነው መሳሪያ ምት እንትን የምትሉ ምትቀሙ ብሎ ሲጠይቁት፣ አይ መሳሪያ ለገበሬ አይረባም፣ መሳሪያ ለገበሬ አይረባም ምናምን አለ። ያው እኛ ሰላም ቢያደርግልን ለገበሬ መሳሪያ ማረሻና ጃምበው ብቻ ነው ገ

መሳሪያ ምንም አይደለም። መሳሪያ ሰው ነው ያሳድግ፣ ማረሻ እና በገሰ ነው ሰው የሚያሳድገው። እና በጥቅሉ ይህን ሰሞን ያው ተኩስ ግንጽ አልተሰማም። መረጋጋቱ ሁኔታ እንዲ ትንሽ በቃ አንድ አምስት ቀን ሆነ፣ መሳሪያ ተኩስ አያሰማም። ያው ፍራቸው ግን እንዲ ያለ ነው።

አሰፋ አዱኛ የተባሉ የሰሜን ሸዋ የአያ ጉለሌ ወረዳ ነዋሪ ደግሞ ተከታዩም ብለዋል። እኛ ይህንን ጉዳይ ስንሰማ እውነት ነው ወይስ ብለን ማመን አቅቶን ነበር። ምክንያቱም ላለፉት ሶስት ዓመታት ብዙ ፈተናዎችን እያሳለፍን ነው። እኛ በዚህ ቆላማ አካባቢ ያለነው ሕዝቦች በሕይወት ለመኖር ከባድ በሆነ ሁኔታ ውስጥ ነው ያለነው። ቤተሰብ ሲሞት ያልቀበሩ አባት እናት ሞቶባቸው ህርም ያላወጡ ሰዎች

በርካታ ናቸው። የህክምና አገልግሎት ትምህርትና ሌሎች መሰረታዊ አገልግሎቶች ከተቋረጡ ከሶስት ዓመታት በላይ ሆኗል። እናም እርቅ ሊወርድ ነው፣ ድርድር ሊጀመር ነው ሲባል ደስታችን ወደር አልነበረውም። አሁንም ሁለቱም አካላት ትክክለኛ ድርድር፣ በተለይ የህዝቡን ሰቆቃ ያማከለ ድርድር ማድረግ አለባቸው። ዛሬ እርቅ ወርዶ ነገ ሌላ ችግር ህዝቡ ላይ እንዳይመጣ

አሁን ከፈጣሪ ጋር በጉጉት እየተጠባበቅን ነው። የሆሮ ጉድሩ ወለጋ ነዋሪ መሆናቸውን የነገሩንና ማንነታቸውን እንዲጠቀስ ያልፈለጉ ግለሰብ በበኩላቸው ድርድሩን እንደሚደግፉና በመንግስት በኩልም መታረም ያለበት ጉዳይ እንዳለ ይገልጻሉ። እኔ በዚህ ላይ ያለኝ አስተያየት ጥሩ አስተያየት ነው። ጥሩ ሀሳብ ነው። እቅዱን እደግፈዋለሁኝ፣ እፈልገዋለሁ እና ብልጽግና ከራሱም ጋር ጭምር መታረቅ አለበት የሚል ሀሳብ አለኝ። እና እኔ ይህንን እደግፈዋለሁኝ ግን

ግና እና በሸኔ ስም ሲነግድ የቆየው እነዛ ባለስልጣኖች ጭምር አብረው ከነዛ ጋር ተጨምረው እንትን ማለት አለባቸው። ከህወሀት ጋርም ሲፋጁ የቆዩት እስበሳቸው የለኮሱት እሳት ነው። እኛ የለንበት አልተማከርና አልተማከሩን። እሳቱን የሚለኩሱት የምነሱ ናቸው። ታረቅን የሚሉት የምነሱ ናቸው። የሚያስፈጁት ግን የድሀ ልጅና የድሀ ልጅ ነው። እስበሳችን እንዲንጋደልና አብረን ጎረቤት ከጎረቤት እንዲያንኗኗር የሚያደርገን አለህ ነቅሎ

የተሻለ ከኔ ጠቅላይ ሚኒስትር አብይ አህመድ የሰሜን ኢትዮጵያው ግጭት በሰላም ስምምነት እንዲቋጭ ጉልህ አስተዋጽኦ አበርክተዋል ለተባሉ አካላት በተዘጋጀ የምስጋናና የእውቅና ዝግጅት ላይ ነው መንግስታቸው ኦነግ ሸኔ ከሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ታጣቂ ቡድን ጋር ድርድር እንደሚጀመር የገለጹት። በሌላ በኩል መንግስት ድርጅቱን ሸኔ ብሎ ከመጥራት እንዲቆጠብ ያሳሰበው ታጣቂ ቡድኑ የድርጅታችን መጠሪያ የኦሮሞ ነጻነት ሰራዊት ነው ሌላ ስያሜ መስጠት ስህተት ከመ

ሆኑም በላይ ማንነታችንንና አላማችንን የሚወክል አይሆንም ሲል በዛሬው መግለጫው አመልክቷል። ያም ሆነ ይህ ድርድሩ በማንመሪነት እንደሚካሄድ እና በድርድሩ ሁለቱን አካላት ወክለው የሚሳተፉ ግለሰቦች እነማን እንደሆኑ ጠቅላይ ሚኒስትር አብይም ሆነ ታጣቂ ቡድኑ አልገለጹም። በዚህ ጉዳይ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ሙከራም የመስሪያ ቤቱ ባለስልጣናት ስልካቸውን ባለማንሳታቸው ለጊዜው ሊሳካልን አልቻለም። በተያያዘ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ

ጉዳይ ሚኒስትር ደመቀ መኮንን ድርድሩ ወደሚደረግባት ታንዛኒያ ዛሬ አቅንተዋል። በአራት የአፍሪካ ሀገሮች ያደርጋሉ የተባለውን ጉብኝት በታንዛኒያ መጀመራቸውን የገለጸው የውጭ ጉዳይ ሚኒስቴር አቶ ደመቀ ከታንዛኒያው ፕሬዚደንት ሳሚያ ሳሉህ ጋር በሁለትዮሽና አካባቢያዊ ጉዳዮች ላይ መወያየታቸውን ያብራራ ቢሆንም በውይይቱ ወቅት በመንግስትና በኦሮሚያ ነጻነት ሰራዊት መካከል በታንዛኒያ ይደረጋል ስለተባለው ድርድር የተነሳ ሀሳብ ስለመኖር አለመኖሩ ግን አልጠቀሰም። ጠቅላይ ሚኒስትር አብይ አህመድ

ህዝብ ተወካዮች ምክር ቤት በሽብርተኝነት ከተፈረጀው አማጺ ቡድን ጋር በውጭ አገር ድርድር እንደሚጀመር ይፋ ያደረጉት ቡድኑ በዋናነት በሚንቀሳቀስበት የወለጋ አካባቢ ካሉ የህብረተሰብ ክፍሎች ጋር ከተወያዩ ከጥቂት ቀናት በኋላ ነው። ባለፈው ረቡዕ ሚያዝያ 11 2015 ዓ ም ወደ ነቀምቴ ከተማ ተጉዘው ከአራቱ የወለጋ ዞኖች ከተውጣጡ የማህበረሰብ ክፍሎች ተወካዮች ጋር ውይይት ባደረጉበት ወቅት ከእኛ የተለየ ሀሳብ ያላቸው ሰዎች ከዛሬ ቀን ጀምሮ በሰላም መግባት ይችላሉ ብለው ነበር።

የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ገለልተኛ የሆነ የሶስተኛ ቡድን አደራዳሪነትን ሲጠይቅ ቆይቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

ይህ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል።

ከመሀል ሀገር ወደ ትግራይ ክልል ለሁለት ዓመታት ተቋርጦ የቆየው የየብስ የሕዝብ ትራንስፖርት አገልግሎት ከትናንት በስቲያ ተጀምሯል። ባለፈው ሳምንት ቅዳሜ ሚያዝያ 14 ቀን 2015 ዓ ም በሰላም ባስ የተጀመረው የየብስ ትራንስፖርት አገልግሎት ሌሎችንም የሕዝብ ማመላለሻ አውቶቡሶች ለማሳተፍ በመስራት ላይ እንደሆነ የትግራይ ክልል የትራንስፖርትና መገናኛ ቢሮ

ገልጿል። የቢሮ ኃላፊ አቶ ታደለ መንግስቱ የህዝብ ትራንስፖርት አገልግሎቱን የተሳለጠ ለማድረግ ከአፋር ክልልና ከፌዴራሉ መንግስት ጋር እንደሚሰሩ አመልክቷል። ሙልጌታ ጽበሃ ተከታዩን ዘገባ ልኳል።

በሰሜን ኢትዮጵያው ጦርነት ሳቢያ ከአዲስ አበባ ወደ ትግራይ እንዲሁም ከትግራይ ወደ አዲስ አበባ ለሁለት ዓመታት ተቋርጦ የቆየው የየብስ የህዝብ ትራንስፖርት ባለፈው ሳምንት ቅዳሜ ሚያዝያ 14 ቀን 2015 ዓ ም በሰላምባስ ስምሪት ዳግም አገልግሎት ጀምረዋል። የትግራይ ክልል የትራንስፖርትና የመገናኛ ቢሮ ኃላፊ አቶ ታደለ መንግስቱ ለአሜሪካ ድምፅ በሰጡት ማብራሪያ የየብስ ትራንስፖርት አገልግሎት መጀመሩ ለህዝቡ ትልቅ ሚና እንዳለው ገልጸዋል።

ቅዳሜ ሰላም ባስ ከአዲስ አበባ ወደ ትግራይ ከትግራይም ወደ አዲስ አበባ ስራ ጀምረዋል። በነበረው መንገድ ላይ ከነበረ ግጭት አንጻር ተያይዞ ትንሽ ውጣ ውረድ ነበረበት። ውጣ ውረዱ ኬላዎች የመብዛት አልተፈቀደም፣ እኛ አልፈቀድንም፣ ወረቀት አልመጣንም የሚል ከወደ አፋርም እዚህ ከትግራይ አሸጉዳ አካባቢም የተነሳ ነገር ነበር ለሰላም ባሶቹ እና እሱን ፈተና አልፈው

እንግዲህ ህፍረቱን የሰበሩት ይመስለኛል። ፍራቻውም የሰበሩት ይመስለኛል። የመቀለ ከተማ ነዋሪው አቶ ገብረ ኪዳን ገብረ ሕይወት ወደ አዲስ አበባ ለመጓዝ የፈለጉት ለሕክምና ነው። የጉዞ ቲኬታቸው ለረቡዕ ሚያዚያ 18 ቀን 2015 ዓ ም መግዛታቸውን ጠቅሰው የየብስ ትራንስፖርት መጀመሩ የሰላም ስምምነቱ ተስፋ ሰጪ እንደሆነ

ማሳያ ነው ብለዋል። ሆኖም በረዥሙ ጉዞ ወቅት የፍተሻ ኬላዎች መብዛት ጉዞውን የሚያዘገዩና የሚያደናቅፉ በመሆናቸው የክልሉ መንግስት ከፌዴራሉ መንግስት ጋር ተነጋግሮ እንዲያቃልለው ጠይቀዋል። እኔ ደስ ብሎኛል። ግን ደስታ ፍጹም እንዲሆን ግን ሁሉም ነገር ሰላም መሆን አለበት። በአሜሪካ መሄድ ይቀላል። ዜጋ ከሆን ደግሞ በነጻነት

ልክ እንደ ኦሮሞ፣ እንደ አማራ፣ እንደ አፋር፣ እንደ ሶማሌ፣ እንደ ጋምቤላ፣ እንደ ደቡብ በነጻነት መውጣት መግባት አለብን። በጣም ነው የሚሰማ። በጣም እኔ አዲስ አበባ ሂጅ መስራቴ ማልማቴ ለፌዴራል አይደል? ለክልሉ አልጠቅምም? ወዲያ ወዲህ ማለት ከእርዳታ ጠባቂነቱ ራሴ መቻል

ለሱ ጥቅም አደለ እንደ አቶ ኪዳነ ገብረ የተባሉ ወላጅ አባት በአዲስ አበባ የሚገኙ ልጆቻቸውን ለመጠየቅ ትኬት መግዛታቸውን ገልጸው የበኩላቸውን ሲናገሩ ክልተ ሳን ክልተ ብስ ገ ሁሉ ተስፋ አለና ትኬቱን የገዛሁበት ዋጋ 252 ብር ነው። ሁሉም የሕዝብ ማመላለሻ ተቋማት እንደ ሰላም ባስ ገብተው አገልግሎቱን ከጀመሩ ይቀንስልናል ብለን ተስፋ እናደርጋለን።

ህዝቡ በከበባ ችግር ውስጥ ስለቆየ የተጠቀሰው የትኬት ዋጋ መጠን ይከብደዋል። የትግራይ ክልል የትራንስፖርትና የመገናኛ ቢሮ ኃላፊ አቶ ታደለ መንግስቱም የተጀመረውን የህዝብ ማጓጓዣ ትራንስፖርት የተሳለጠና ምቹ ለማድረግ የክልሉ ጊዜያዊ አስተዳደር ከፌዴራሉ መንግስትና ከአፋር ክልል መንግስት ጋር እየሰራ እንደሆነ አስታውቀዋል።

በቅርቡ ልዩ ልዩ የህዝብ ትራንስፖርት አገልግሎት የሚሰጡ ተቋማት ወደ ትግራይና ከትግራይ ደግሞ ወደ ሌሎች አካባቢዎች ስራ እንዲጀምሩ ለማድረግ ማቀዳቸውም አመልክተዋል። በተናጠል የሚሰራ ነገር አይደለም፣ ተሻጋሪ ስለሆነ እና ከአፋር ብሔራዊ ክልላዊ መንግስት ጋር ለመስራት እንደ ትራንስፖርት ፕሮግራም ይዘናል። በቀጣይ ለመነጋገር ዝርዝር ንግግሮችን ለማድረግ ድንበር ተሻጋሪ የሆኑ ወንጀሎችን ለመቆጣጠር ታሪፍ

የዋጋ የመኪኖችን ለማውጣት ሌሎች ከእሱ ጋር የሚዛመዱ ነገሮችን ለመስራት ፕሮግራም ይዘናል። ቀጣይ ሁሉም ሰላም አይደለም። ሁሉም መኪኖች የአገር አቋራጭ የሆኑ መኪኖች እንዲጀምሩ በተሻለን

ጥረት እያደረግን ነው። የፌዴራል መንግስትም የአፋር መንግስትም ያግዘናል ብለን ነው የምንገምተው። በትናንትናው ዕለት ለፕሪቶሪያው የሰላም ስምምነት አስተዋጽኦ ላደረጉ የሀገር ውስጥና የውጭ አካላት እውቅና ለመስጠት ጦርነት ይብቃን ሰላም እናጽና በሚል መሪቃል በአዲስ አበባ ወዳጅነት ፓርክ በተዘጋጀው መርሃ ግብር ላይ የተገኙት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም

በአፋር ክልል በኩል ወደ መቀለ የሰላም ባስ አውቶቡስ ጉዞ በመጀመሩ ለክልሉ አመራሮች አድናቆታቸው ገልጸዋል። በተመሳሳይ በአማራ ክልልም በኩል ወደ ትግራይ ተቋርጦ የቆየው የየብስ የሕዝብ ማጓጓዣ አገልግሎት እንዲጀመር በመርሃ ግብሩ ላይ የተገኙትን የክልሉን ፕሬዚደንት ዶክተር ይልቃል ከፋልን ጠይቀዋል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።

በተከታዩ ዘገባ ደግሞ ወደ ሱዳን ስናልፍ በሱዳን ሁለት ተቀናቃኝ ወገኖች መካከል ያለው ጦርነት መቀጠሉን ተከትሎ የተለያዩ ሀገራት ዜጎቻቸውንና ዲፕሎማቶቻቸውን ከሱዳን ዋና ከተማ ካርቱም ማስወጣታቸውን ቀጥለዋል። መብራት፣ ውሃና የኢንተርኔት አገልግሎት የተቋረጠባቸው በካርቱምና አካባቢዋ የሚኖሩ ሱዳናውያን ደግሞ ከውጊያው ለማምለጥ አደገኛ በሆኑ ጎዳናዎች በመኪናና በእግር ለመውጣት ጥረት እያደረጉ ነው የሱዳን ጦር ኃይሎች

ሰዎች ና አርኤስኤፍ በመባል የሚጠራው ፈጥኖ ደራሽ ድጋፍ ሰጪ ልዩ ኃይል መካከል እየተካሄደ ባለው ጦርነት 264 ሲቪሎችን ጨምሮ እስካሁን ከ400 በላይ ሰዎች ሲገደሉ ከ3700 በላይ ሰዎች ደግሞ መቁሰላቸው ተገልጿል የአሜሪካ ድምጽ ራዲዮ ሮይተርስ ና አሶሲየትድ ፕሬስ ያጠናቀሯቸው ዘገባዎች ተከታዩ ነው በሱዳን በሁለቱ ጄኔራሎች ና አጋሮቻቸው መካከል የሚካሄደው ግጭት ቀጥሎ

አስረኛ ቀኑን ባስቆጠረበት ወቅት የተለያዩ የውጭ ሀገራት ዲፕሎማቶቻቸውንና ዜጎቻቸውን እያስወጡ ነው። ከአንድ ሳምንት በላይ በዘለቀው ጦርነት ምክንያት የውጭ ዜጎችን ከሱዳን ለማውጣት አስቸጋሪ ሆኖ የቆየ ቢሆንም እሁድ ጠዋት ለመጀመሪያ ጊዜ የዩናይትድ ስቴትስ ልዩ ኃይሎች ሰባ የኤምባሲ ሰራተኞችን ከካርቱም አውጥተዋል። በሱዳን ቢያንስ 16 ሺህ የአሜሪካ ዜጎች እንደሚኖሩ የተገመተ ቢሆንም የአሜሪካ ባለስልጣናት በሺዎች የሚቆጠሩትን ዜጎች

ሰዎች በመንግስት የተቀናጀ መንገድ ለማስወጣት አደገኛ መሆኑን ገልጸዋል። ከካርቱም የተነሱት የአሜሪካ ዲፕሎማቶች ወደ ኢትዮጵያ መወሰዳቸውን ያመለከቱት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ባወጡት መግለጫ የኢትዮጵያ መንግስትና የኢትዮጵያ መከላከያ ሰራዊት ላደረጉት ድጋፍ አመስግነዋል። ለስራችን ስኬት ወሳኝ የሆኑትን ጅቡቲን፣ ኢትዮጵያንና ሳውዲ አረቢያን አመሰግናለሁ ያሉት ባይደን በድፍረትና በሙያዊ ብቃት ተግባራቸውን ሲያከናውኑ ነበር ባሏቸው የኤምባሲያ

የሚያደርሳቸው ሰራተኞችም እንደ ኮሩ ገልጸዋል። ወደ አንድ መቶ የሚጠጉ የዩናይትድ ስቴትስ ወታደሮች ኤምኤች አርባ ሰባት በተሰኙ ሶስት ሄሊኮፕተሮች በመታገዝ ወደ ሰባ የሚጠጉትን የአሜሪካ ሰራተኞችን አንስተው ኢትዮጵያ ውስጥ አካባቢው ወዳልተገለጸ ስፍራ የወሰዱ ሲሆን ኢትዮጵያ ተጨማሪ የበረራና የነዳጅ አቅርቦት ድጋፍ መስጠቷን የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ ገልጸዋል። በተመሳሳይ በሱዳን ዋና ከተማ ካርቱም

የሚገኘውን ግጭት የሸሹ የመጀመሪያዎቹ የሶማሊያ ዜግነት ያላቸው 27 ሰዎች ወደ ኢትዮጵያ መግባታቸውን የሶማሊያ ባለስልጣናት አስታውቀዋል። ሶማሌዎቹ የድንበር ከተማ የሆነችውን መተማ አርብ ዕለት አልፈው መግባታቸውንና የኢትዮጵያ ወታደሮች መልካም አቀባበል እንዳደረጉላቸው የአሜሪካ ድምጽ

የአሜሪካ ድምጽ የሶማልኛ ቋንቋ አገልግሎት ዘግቧል። ካርቱም የሚገኘው የሶማሌ ኤምባሲ ወደ ሀገራቸው ለመመለስ ጥረት እያደረጉ ያሉ ተጨማሪ ሶማሌዎች ወደ ኢትዮጵያ ድንበር እያቀኑ መሆኑን የገለጸ ሲሆን በሱዳን የሶማሌ አምባሳደር የሆኑት መሐመድ ሼክ ኢሳቅ የሶማሌ የውጭ ጉዳይ ሚኒስቴር ባለስልጣናት ሶማሊያውያን ወደ ኢትዮጵያ የሚገቡበትን ሁኔታ ከኢትዮጵያ አቻቸው ጋር እየተነጋገሩ መሆኑን ለአሜሪካ ድምጽ ገልጸዋል። እንግሊዝን ጨምሮ ሌሎች የዓለም ሀያል

ሰዓትም እንዲሁ ዲፕሎማቶቻቸውንና ዜጎቻቸውን ለማስወጣት ጥረት እያደረጉ ሲሆን ፈረንሳይና ጣሊያን መውጣት የሚፈልጉ ዜጎቻቸውን ብቻ ሳይሆን የሌሎች ሀገሮችንም ዜጎች እንደሚያስወጡ ገልጸዋል። ጀርመንም እንዲሁ ሰኞ ጠዋት 11 የጀርመን ዲፕሎማቶችን

ቤተሰቦቻቸውንና ሌሎች የአጋር ሀገሮችን ዜጎች የያዘ ወታደራዊ አውሮፕላን ከሱዳን ተነስቶ በጆርዳን በኩል በርሊን ማረፉን ያስታወቀች ሲሆን ሌሎች 311 ሰዎችም ወደ ጆርዳን መወሰዳቸውንና ለቀጣዩ ጉዟቸው ዝግጅት እየተደረገ መሆኑን አመልክታለች። የኔዘርላንድ፣ ጣሊያንና ስፔን አየር ኃይሎችም እንዲሁ ከአውሮፓ፣ እስያ፣ ሰሜን አሜሪካ እና አፍሪካ የተውጣጡ ዜጎችን ከሱዳን ማስወጣታቸውን አስታውቀዋል። ከ ከአስር ሺህ በላይ የሚሆኑ ዜጎቿ በሱዳን

ሱዳን እንደሚኖሩ ያስታወቀችው ግብጽ በበኩሏ ከካርቱም ውጭ ያሉ ዜጎቿ ከሀገሪቱ ለመውጣት ፖርት ሱዳን ወደሚገኘው የቆንስላ ጽህፈት ቤትና በስተሰሜን ወደሚገኘው ዋዲ ሀልፋ እንዲሄዱ አሳስባለች ሲል የሀገሪቱ መንግስት ዜና ማሰራጫ የሆነው ሜና የዜና አገልግሎት ዘግቧል። በተመሳሳይ መልኩ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሬክ በመቶዎች የሚቆጠሩ የተቋሙ ሰራተኞችና ቤተሰቦቻቸው ከሱዳን መውጣትና ደህንነታቸው

ወደሚጠበቅበት ቦታ መዘዋወራቸውን ባወጡት መግለጫ ገልጸዋል። ዋና ጸሐፊው ሁለቱ የሱዳን ተቀናቃኝ ወገኖች በአስቸኳይ ጦርነቱን እንዲያቆሙና አጣብቂኝ የገቡ ሰላማዊ ዜጎች ከግጭቱ አካባቢ እንዲወጡ እንዲፈቅዱ አሁንም ጥሪያቸውን ያቀርባሉ ያሉት ቃል አቀባዩ የመንግስታቱ ድርጅት ውጥረቱን ለማርገብና ዘላቂ የሆነ የተኩስ አቁም ስምምነት እንዲደርስ ለማድረግ ጥረቱን እንደሚቀጥል አስታውቀዋል። ይህ በእንዲህ እንዳለ በሱዳን ጦርና ፈጥኖ ደራሽ ድጋፍ ሰጪ በመ

በመባል የሚታወቀው ልዩ ሀይል መካከል የሚካሄደውን ግጭት ሸሽተው ወደ ጎረቤት ሀገር ቻድ ለሚገቡት ከፍተኛ ቁጥር ያላቸው ስደተኞች እየተዘጋጀ መሆኑን የዓለም ምግብ ፕሮግራም አስታውቋል የተቋሙ የቻድ ተወካይ ፒየር ሆኖ ራይት ለሮይተርስ እንዳስታወቁት በሱዳን ግጭት ከተቀሰቀሰበት ጊዜ አንስቶ እስካሁን ባለው አንድ ሳምንት ጊዜ ውስጥ ከ10ሺህ እስከ 20ሺህ የሚደርሱ ሱዳናውያን ቻድ ገብተዋል ለመገመት አስቸጋሪ ነው ነገር ግን

በአሁኑ ሰዓት ከ10 እስከ 20 ሺህ የሚደርሱ ስደተኞች በቻድ አሉ። ሌሎች ስደተኞችም እየመጡ እንደሆነ እርግጠኞች ነን። እጅግ የተወሳሰበ ሁኔታ ነው የሚኖረው። የዓለም ምግብ መርሃግብር ቢያንስ መቶ ሺህ ስደተኞችን ለመቀበል እየተዘጋጀ ነው። ይህ የመጀመሪያው ዙር ነው፣ ነገር ግን ተጨማሪ ይኖራል።

ሆኖራት እንደሚሉት አዲስ የሚገቡት ስደተኞች ከዚህ ቀደም በተከሰቱት ግጭቶች ከሱዳን ተሰደው በቻድ ድንበር አካባቢ ባሉ 14 መጠለያ ካምፖች ውስጥ የሚኖሩትን 400 ሺህ ሱዳናዊያንን ቁጥር ያሳድጉታል። በጣም አሳፋሪ ነው። በጣም ብዙ ህጻናት ድንበር አቋርጠው ከሴቶች ጋር ዛፍ ስር ተቀምጠው ማየታችን በጣም አስደንጋጭ ነው። በቦታው ሌላ ምንም ነገር የለም። ያስጨንቃል። ያንን ማየት ልብ ይሰብራል።

በዚያ ላይ በጣም ብዙ ተሰቃይተዋል። አንዳንዶቹ አካላዊ ጥቃት ደርሶባቸዋል፣ ቤታቸው ተቃጥሎባቸዋል፣ መንደሮቻቸው ወድመዋል። የአንዳንዶቹ ጎረቤቶች ሙሉ ለሙሉ ተዘርፈዋል።

በዋና ከተማዋ ካርቱም ተስፋ የቆረጡ ነዋሪዎች አሁንም በቦምብ ድብደባና ከተማዋን በሚዘዋወሩ ተዋጊዎች መካከል አጣብቂኝ ውስጥ እንደገቡ በየመኖሪያ ቤታቸው ውስጥ ተደብቀዋል። አሁንም ከግጭቱ መውጣት ያልቻሉ በርካታ የውጭ ሀገራት ዜጎች፣ የኤምባሲ ሰራተኞች፣ የእርዳታ ሰራተኞች እና በካርቱምና ሌሎች አካባቢዎች ይማሩ የነበሩ ተማሪዎችም እንዲሁ አሁንም አጣብቂኝ ውስጥ ናቸው።

የመሰናዷችንን የመጀመሪያ ምዕራፍ ከማጠናቀቃችን በፊት ዜና እረፍት ይኖረናል። ከትላንት በስቲያ ቅዳሜ ከዚህ ዓለም በሞት የተለየው ታዋቂው የአፋን ኦሮሞ ድምፃዊ ዘሪሁን ወዳጁ አስክሬን ነገ ማክሰኞ ሚያዝያ 17 ቀን 2015 ዓ.ም ማለዳ ህክምናውን ሲከታተል ከቆየበት ህንድ ወደ ኢትዮጵያ እንደሚመጣ ቤተሰቦቹ ለአሜሪካ ድምፅ ተናግረዋል። ናኮር መልካ ተጨማሪ ዘገባ አልኳል።

የአፋን ኦሮሞ ድምፃዊ ዘሪሁን ወዳጆ ለረጅም ጊዜ ባደረበት ህመም በህንድ በህክምና ሲረዳ ቆይቶ ከትናንት በስቲያ ቅዳሜ ከዚህ ዓለም በሞት መለየቱን የድምፃዊው ቤተሰብ ለአሜሪካ ድምፅ ተናግረዋል። የድምፃዊው ታናሽ እህት አለም ፃይ ወዳጆ ድምፃዊው ለሁለት ወራት ገደማ በህንድ የህክምና ክትትል ሲያደርግ መቆየቱን ተናግረዋል። ዘሪሁን ሁለት ዓመት ሙሉ ታሞ የአልጋ ቁራኛው ነው ነበር።

በአዳማ እንዲሁም በአዲስ አበባ ሀያት ሆስፒታል ተኝቶ ስታከም ከቆየ በኋላ ሐኪሞች እንዳገር ሂዶ እንዲታከም በመወሰናቸው ላለፉት ሁለት ወር ገደማ ህክምና ላይ ነበር። ሁለቱም እግሩ ላይ የቀዶ ህክምና ተደርጎለት ነበር። ሁለቱም ኩላሊቶቹ ከጥቅም ውጭ እንደሆኑ የተገለጸ ሲሆን በጽኑ ስታመም ቆይቶ ከትናንት ወዲያ ቅዳሜ ምሽት አንድ ሰዓት ላይ ህይወቱ አልፏል። ከሱ ጋር ባለቤቱና ትልቋ ልጁ

ሲያስታመሙት ቆይተዋል። እህቱ አለም ፀሐይ እንደገለጹት ድምፃዊ ዘሪሁን ወዳጆ በነቀምቴ ከተማ ኩምሳ ሞሮዳ ቤተ መንግስት አካባቢ ከአባቱ አቶ ወዳጆ ጎበና እና ከእናቱ ወይዘሮ ዘውዲቱ መኮ በ1940 ዓ ም ነበር የተወለደው። በቤተሰቡ ውስጥ ከተወለዱ ሰባት ልጆች መካከል አራተኛ ልጅ የሆነው ድምፃዊ ዘሪሁን ከልጅነቱ ጀምሮ ጭቆናን ይታገል እንደነበር እህቱ ያስታውሳሉ።

ረታ ገረ ቀብሶኔ ቶም ቦቆ ዘሬውን ትምህርት ላይ እያለ ነው ወደ ትግል የገባው። እድሜው ሙሉ ያሳለፈው ትግል ላይ ነበር ማለት ይቻላል። አቅም ለሌላቸው ሰዎች ማብላት ይወድ ነበር። እህል ስወቃ ለቤት ሳይመጣ በዛው ይዞ እንዲሄዱ ያደርግ ነበር። ህዝቡ ላይ በነበረው ስርዓት ስደርስ የነበረውን ጭቆና ይታገል ነበር።

በህዝቡ ላይ በሚደርሰው ጭቆና ይናደድ ነበር። ዘመኑን ለህዝቡ ስታገል ነበር ያሳለፈው። ከአብሮ አደግ ጓደኞቹ መካከል የአፋኖ ድምፃዊው ኢታና ቶሎሳ ድምፃዊ ዘሪሁንን ከ1967 ዓ ም ጀምሮ እንደሚያውቁት ገልጸው በብሔራዊ ቲያትር ያቀረበውን ኮቶ አረም አረምና የተሰኘውን ሙዚቃ

እንዲያስታውሰውታል። በአስራ ዘጠኝ ስልሳ ዘጠኝ በብሔራዊ ቲያትር ካቀረብነው ስራ መካከል ኮቷረ ማረምና አንዱ ነበር። ያቀረብነውም በኢትዮጵያ ውስጥ የነበሩ የውጭ ሀገር አምባሳደሮች ባሉበት ነበር። ስራችንንም ወደውት አውሮፓ ሄደን እንድናቀርብ ብንጠየቅም

በወቅቱ በነበረው የደርግ ስርዓት ተከልክሎ ነበር። እልፍነሽ ቀኖ እና ሌሎችም ድምፃውያን ከእኛ ጋር ነበሩ። ከዚያ በኋላ በተለያዩ የአገሪቱ አካባቢዎች ውስጥ ይሄደን የሙዚቃ ስራችንን አቅርበናል ነው ያሉት።

በድምፃዊው ዘሪሁን ወዳጆ ዜና ሞት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በማህበራዊ ትስስር ገጻቸው እንዳሰፈሩት አርቲስቱ በሞት ቢያልፍም አሻራው ለዘላለም ይኖራል ሲሉ የተሰማቸውን ሐዘን ገልጸዋል። የአዲስ አበባ ከንቲባ አዳነች አቤቤ በድምፃዊ ዘሪሁን ወዳጆ እልፈት የተሰማቸውን ሐዘን በማህበራዊ ትስስር ገጻቸው ሲገልጹ ድምፃዊው የኦሮሞን ህዝብ ብሶት፣ ድል፣ ተስፋና ደስታ በውብ ጥበብ ሲያጎላ ይኖረ ነው ብለዋል።

የድምፃዊው አስክሬን ነገ ማክሰኞ ሚያዝያ 17 ቀን 2015 ዓ.ም ማረዳ ወደ ኢትዮጵያ የሚደርስ እንደሆነና የቅብር ስነስርዓቱም ረቡዕ ሚያዝያ 18 ቀን በቅድስት ስላሴ ካቴድራል ቤተክርስቲያን እንደሚፈጸም ከድምፃዊው ቤተሰቦች ለመረዳት ተችሏል። ድምፃዊው ዘሪሁን ወዳጆ የሁለት ሴቶችና የአንድ ወንድ ልጆች አባት ነበር። ለአሜሪካ ድምፅ ናኮር መልካ ከአምቦ

እያዳመጣችሁት ያላችሁት በ19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅታችን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ መሰናዷችን ሐኪሞን ይጠይቁ ነው።

ልማድና ሱስ የሚገናኙበት ሁኔታዎች ቢኖሯቸውም ልማድ ሁሉ ግን ሱስ አይደለም፣ የሚለው የዛሬው ሐኪሞን ይጠይቁ መሰናዶ ከባለፈው ሳምንት የቀጠለ ነው። ለመሆኑ ስር ከሰደደ ሱስ እንዴት መላቀቅ ይቻላል? ከግለሰብ አንስቶ እርሱን ለመርዳት የሚሹ ቤተሰብና አባላት፣ ሌሎችስ ምን ድርሻ ይኖራቸዋል? ምንስ ማድረግ አለባቸው? የሚሉትን ጨምሮ ከአድማጮች በቀረቡ ጥያቄዎች መነሻነት የልማድና ሱስን ጉዳይ በዝርዝር የሚመለከት ከባለሙያ ጋር

የተካሄደ ቃለ ምልልስ ነው። ሙያዊ ማብራሪያቸውን የሚሰጡን የአዲስ አበባ ዩኒቨርሲቲው የአእምሮ ሕክምና መምህር ተመራማሪና ሐኪም ፕሮፌሰር አታላይ አለም ናቸው። አሉላ ከበደን ያነጋገራቸው ሱሌማን መሀመድ የተባሉ አድማጫችን ናቸው። ከዘመናዊ ስልኮች ጋር የተያያዘ የጠበቀ ግንኙነት ወይም አጠቃቀም በሱስነት ይታያሉ የሚል ጥያቄ ያደረሱ

በተለምዶ በስፋት በሱስ አምጪነታቸው ከሚታወቁት እንደ አልኮል መጠጥና ሲጋራ፣ አደንዛዥና አነቃቂ እጾችና መድኃኒቶች እንዲሁም በኢትዮጵያ በስፋት የሚዘወተረው ጫት እንደሚያስከትለው ሱስ ሁሉ ዛሬ ዛሬ ደግሞ ጠያቂያችን አቶ ሱሌማን እንደጠቀሱት ዘመናዊ የእጅ ስልኮችና ኮምፒውተሮች አማካኝነት ተዘውትረው የሚጎበኙ ለረዥም ሰዓት

ይበልጡን ወጣቶች ናቸው ጊዜ የሚያጠፉባቸው የማህበራዊ መገናኛዎችና የኮምፒውተር መተግበሪያዎች የዕለት ተዕለት ሕይወትን እስከ መውረስ ጠባይንም አልፎ አልፎ እስከ መቀየር ድረስ ይዘልቃል የሚባል ተጽዕኖ ያሳድራሉና እነኚህስ በራሳቸው እንደ ቀደሙት ሁሉ በሱስነት ይፈረጃሉ ወይ? ባጭሩ ከእነኚህ አገልግሎቶች ጋር የተጣመረው ግንኙነታችን እንደ ሱስ ይታያል ወይ? በዚህ ብንንደረደር

ሱስ ይዞታል ከአንድ ነገር ጋራ ሲባል ምን ማለት ነው? የሚለውን ነገር ስንመዝነው ከአንዳንድ አፕሊኬሽኖች ጋራ፣ ከሶሻል ሚዲያ፣ ከኮምፒውተር ጋራ፣ ከስልክ ጋራ በተገናኘ አሁን እዛ ሱስነት በደንብ በሳይንሱ የሚታወቅ ሱስ አምጪ ነገር እንደሆነ ጥናቶች ያረጋገጡት ነገር ነው እና ስለዚህ

እነኝህ አፕሊኬሽኖችን አዘውትሮ መጠቀም ያው ጥቅማቸው በጣም የጎላ ቢሆንም ከአግባብ ውጭ ደግሞ ስንጠቀምባቸው እንደ ማንኛውም እንደ መጠጥ፣ እንደ ሲጋራ፣ ሌሎችን ድራግ ቅድም አንተ ያልካቸው አይነቶች እንዳለው አይነት ሱስ ሊያመጣ ይችላል። ፕሮፌሰር አታላይ ለመሆኑ እነኚህ ልማዶች ሱስ ደረጃ ላይ ደረሱ የሚባለው ወይም በሱስነት የሚፈረጁት መቼ ነው? እንዴትስ መለየት ይቻላል?

ባለው ደረጃ መድረሱን አንደኛ አዘውትሮ አንድን ነገር በተደጋጋሚ በየቀኑ በዛ ነገር ላይ የተጠመድን እንደሆነ፣ ሁለተኛው ያንን አለማድረግ የማንችልበት አስገዳጅ የሆነ ስሜትና ድርጊት ውስጥ የሚያስገባል ከሆነ የሚያስገድበን፣ የሚቆጣጠረን፣ እሱን ባናደርግ በጣም ከአምጣምጣ የሚል ስሜት የሚያመጣብን

የተለየ ስሜት ውስጥ የሚያስገባን ከሆነ እሱም ደግሞ ከማንኛውም ነገር አብልጠን የምናደርገው ከሆነ ገንዘብም እንኳን የሚጠይቅ ሲሆን ሌሎች መሠረታዊ የሆኑ ፍላጎቶቻችን እንኳን ሳይሟሉ ለዛ ገንዘባችንን ጊዜያችንን ለመስጠት የሚያስገድን ሁኔታ ውስጥ ከገባን ከሌሎቹ ማህበራዊ ግዳጆቻችን የሚነጥለን በሁሉም ነገር

ቅድሚያን ልንሰጠው የሚያስገድደን ከሆነ ሱን ስናጣው ደግሞ መረጋጋት የሚያቅተን ጭንቀትና መረበሽ የሚያመጣ ከሆነ እነሚለኝ ምልክቶች በብዙዎቹ በጥቂቱ የሱሰኝነት ምልክቶች ናቸው።

ፕሮፌሰር አታላይ ይሄ ምናልባትም በሰዎች ታሪክ ውስጥ ዘጎን ያለ ጊዜ ያስቆጠረ ቀደም ያለ አንድ ልማድን ያስታውሰናል። አሁን በመሰረታዊ ኑሯቸው የሚያስፈልጉ ነገሮች እንኳን ሳያሟሉ ሰዎች ለዚያ ልማዳቸው ሲሉ ያላቸውን ገንዘብ እስከ ማውጣት፣ ጊዜና ጉልበታቸውን እስከ መስጠት፣ በብዙ መንገድም ህይወታቸውን የሚያናውጡ ሁኔታ ውስጥ ሊገቡ መቻላቸውን ጠቀስ ያደረጉት ቁማር በመጫወት ለሚፈጠሩት ሁኔታዎች ቀረብ ያለ ይመስላል።

ለመሆኑ ቁማር እንደ ሌሎቹ ሁሉ በሱስነት ይታያል? ከሆነስ ይህን ልማድ ለማስተው በሕክምና ሊረዳ ይችላል? አዎ አዎ፣ እሱ ልክ እንደማነኛውም በሕክምና እንደምናውቃቸው በእጽህና በመጠጥ እንደሚመጣው አሁን በኢንተርኔት ሆነ በሌላ አፕሊኬሽኖች እንደሚመጣው ሁሉ ጋምብሊንግ ከረጅም ጊዜ ጀምሮ የሚታወቅ ሱስ ነው። እሱ በደንብ እየታወቀ

ኤስታብሊሽድ የሆነ ሱስን የሚያመጣ ጉዳይ ነው። ልማድን ወደሚመለከቱ ጭብጦች ብንሻገር ደግሞ ተዘውትረው የሚደረጉ ልማዶች በጎና አሉታዊ ተጽዕኖ የሚያሳድሩ በሚል ተለይተው ቢፈረጁም ልማዶች ሁሉ ግን ሱስ አይደሉም እና አንድም አንዳንድ ሱሶችን ለማስቀረት ጭምር ምትክ እንዲሆኑ መልካም የሚሰኙ ልማዶችን ማጎልበት የሚመከርበትም ጊዜ አለና

ሀሳቤው ሳይንሳዊ መሰረት ይኑረው አይኑረው እሱንም ጨምረው ልማድና ሱስን በንጽጽር ማየት የሚያስችሉ አንዳንድ ሀሳቦችን ደግሞ ቢፈነጥቁ። አዎ ልማድ የምንላቸው መልካም የሆነም መጥፎም የሆነ አንዳንድ ልማዶች ሊኖሩን ይችላሉ። ግን ልማዶች ሁሉ ግን ሱስ ናቸው ማለት አይደለም። ልማድ እኛ የምንቆጣጠረው ነገር ነው፣ ስንፈልግ የምንተወው እርግጥ አንድ ነገርን በተደጋጋሚ ካደረግነው

ያንን የማድረግ ዝንባሌ ይኖረናል። ለአእምሯችን የመዘገበውና ልክ አውቶማቲክ በሆነ መንገድ ብዙም ሳናስብበት እንድናደርገው ዝንባሌያችን በዛ መልክ የሚቀመድበት ሁኔታ አለ። ግን መቆጣጠር ስንፈልግ መቆጣጠር የምንችለው ነገር ነው። ልማት ማለት እሱስ ግን እኛም አንቆጣጠረው ከኛ ቁጥጥር በላይ የሆነ ራሳችን የሚቆጣጠርን ኃይል ውስጥ መግባት ማለት ነው።

በደህናው ጊዜ ሁልጊዜ አእምሯችን ይወቀሳል። ይህን ማድረግ አልነበረብኝም እንላለን። ትክክል አይደለም እንላለን፣ እንምላለን ሁለተኛ አይን አላደርግም እንላለን። ግን እንደዚህ ብለን በማንም ማግስ ወይም በዛ ነው ቀን በዛ ነገር ውስጥ ተጠምደን እናገኘዋለን። ያለሱ መኖር ከባድ ይሆንብናል። ስለዚህ ልማድና ሱስ በዚህ ነው የሚለኝ። ሱስ ገዥነት፣ የገዥነት ባህር፣ የመቆጣጠር ባህር። ልማዶች ግን እኛ የምንቆጣጠራቸው ናቸው። መልካም የሆኑ ልማዶች አሉ።

ክፉ የሚሆኑ ልማዶች ሊኖሩ ይችላሉ። እነኝም መልካም የሆኑትን ነገሮች ማዳበር ነገር ግን ሁሉም መጠን አለው። ነገር ሁሉ በልክ ካልተደረገ ልክ ካለፈ ጎጅነት አለ። ስለዚህ የተለያዩ ሆቢ የሚባሉትን አሁን ስፖርትን፣ መጽሐፍ ማንበብን፣ ወይም ሌሎች ሌሎችንም ነገሮች ብነት ማህበራዊ ግንኙነታችንን ለራሳችን የሚያስፈልጉ ነገሮችን የማድረግን ስራን፣ ተግባርን

የግል ሕይወት እንክብካቤን የሚጎዱና ችግር ውስጥ የሚጥሉ ከሆኑ መልካም ናቸው የሚባሉ ነገሮችን አደገኛ ይሆናሉ። ስለዚህ ነገሮች ልክ ሊኖራቸው ይገባል።

ፕሮፌሰር አታላይ የአድማጮቻችንን ጥያቄዎች መነሻ በማድረግ ስለ ሱስ ምንነትና ሌሎች ተያያዥ ጉዳዮች በርከት ያሉ ቁም ነገሮችን ተመልክተናል። ታዲያ የሱስን ምንነት ተረዳን፣ ነገር ግን ሱስ ውስጥ ላለ ሰው መውጫውን አላየንምና ለሚል ሰው ስር የሰደደ ሱስን ማስቀረት በአብዛኛው አዳጋች እንደመሆኑ ሲጋራ ማጤስ ሲሆን፣ በኢትዮጵያ በስፋት እንደሚታየው ጫት መቃም ወይም ሌሎች ቀደም ብለን የተመለከትናቸውን የሱስ አይነቶች

ለመተው ያሰበ ግለሰብ ከሱስ ለመገላገል በብርቱ ለሚታገል ሰው ከግለሰቡ ከራሱ አንስቶ የቤተሰብ አባላትንም ድጋፍና ብሎም በሕክምናው ዘርፍ የሚደረጉትን ጨምሮ በየደረጃው ምን ይጠይቅ ይሆን? እንዴትስ ለስኬት መብቃት ይቻላል? አዎ፣ እንግዲህ ከሱስ ለመውጣት የሚወሰዱ የተለያዩ የድጋፍ አይነቶች አሉ። ግን ዋናው ነገር ይሄ

ሱስ የሚባለው ነገር ችግሬ ነው፣ ከዚህ መላቀቅ እፈልጋለሁ በህይወቴ ላይ ይህም ጉዳይን በነገሰ ላኖረው አልፈልግም ብሎ መቁረጥን መወሰንን ትልቅ ውሳኔን የሚጠይቅ ነገር ነው። እሱ ካለ ብዙ ገዛዎች ይደረጋል። እሱ በሌለበት ግን ያ መረዳት ደረጃ ተደርሶ ይህ ጉዳይ ህይወቴን እየጎዳ ነው፣ ያጎሳቆለኝ ነው

ማድረግ የምችለውን እንዳናረግ እያደረገኝ ነው። ኢኮኖሚን እያደጠቀ ነው። የግል ህይወቴን፣ ማህበራዊ ህይወቴን፣ የስራ ህይወቴን እየጎዳ ስለሆነ በዚህ መቀጠል አልችልም የሚል መረዳት ደረጃ መጀመሪያ መደረስ አለበት። ከተደረሰ ደግሞ ቁርጠኝነት በጣም አስፈላጊ ነገር ነው። አሁ መውጣት ፈልጋለሁ ከዚህ ነገር ግን እርዳታ ፈልጋለሁ የሚል ደረጃ እንዲደርሱ መርዳት ያስፈልጋል። እዛ ደረጃ ከደረሱ

የተለያዩ አይነት መድኃኒትን ጨምሮ የስነልቦና የህክምና አይነቶች የተሃድሱ አይነቶች ረዘም ላለ ጊዜም ሊወስድ ይችላል። ብዙ ጊዜ ቀላል አይደለም። ጊዜና ትግስትን የሚጠይቅ ነው። ዛሬ ወጣን ብለው ደስ ሲላቸው ነገ ተመልሰው የሚገኙበት ነው። ስለዚህ መቁረጥንና ጥናትን በወሰኑት ውሳኔ

እርዳታ መሻትን ይጠይቃል። ነገሩ ፕሮፌሰር አታላይ አለም ከአድማጮች በደረሱን ጥያቄዎች መነሻነት ሱስ እንዴት ይፈጠራል፣ እንዴትስ በህክምና ይረዳል፣ ልማድና ሱስ በምን ይለያያሉ? የሚሉትን ጨምሮ በርዕሶቹ ላይ ለሰጡን ሰፊ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ አሉላ። ደህና ነን።

ፕሮግራማችን እንደቀጠለ ነው። በተከታይ የምናልፈው ደግሞ በመግቢያችን በዜናችን ላይ ጠቆም አድርገ ነው የነበረውን ዜና በስፋት ነው የምንመለከተው። ወደ ኬንያ ይወስደናል። በአንድ ቤተ ክርስቲያን መሪ ኢየሱስን እንድታገኙ ተራቡ ተብሎ የተነገራቸው አርባ ሰባት ሰዎች ሞተው መገኘታቸውን የኬንያ ፖሊስ አስታውቋል። በቤተክርስቲያኑ መሪ ንብረት ላይ እንደተነገሩ እንደ ነገሩ የተቀበሩ ሀያ ስድስት አስክሬኖችን አንድ የፍለጋ ቡድን ትላንት እሁድ አግኝቷል።

ዘገባው የአሶሴትድ ፕሬስ ነው፣ እንግድ ወልድ ያቀርበዋል። ማሊንዲ በተሰኘችውና በኬንያ ባህር ዳርቻ በምትገኝ ከተማ ኢየሱስን እንድታገኙ ተራቡ ተብለው በቤተ ክርስቲያኑ መሪ የተነገራቸው አማኞች ለረጅም ጊዜ የራሳቸውን በማስራባቸው ምክንያት ሕይወታቸው አልፏል። ትናንት እሁድ ብቻ በተደረገ ፍለጋና ቁፋሮ 26 አስከሬኖች ሲገኙ የአጠቃላይ ሟቾችን ቁጥር 47 አድርሶታል። ፖል መከንዚ ተንጊ የተባሉ የመልካም ዜና ዓለም አቀፍ ቤተ ክርስቲያን መሪ

ኢየሱስን ማግኘት የሚፈልግ አማኝ ራሱን እስከ ሕይወት ፍጻሜ ካስራበ ያገኛል ብለው ተከታዮችን በመሰበካቸውና አንዳንዶቹን በማመናቸው በረሃብ ሕይወታቸውን አጥተዋል። የአፍሪካ ሰብዓዊ መብት ድርጅት ዲሬክተር የሆኑት ሁሴን ካሊድ አንድ በሕይወት የተገኘች አማኝ አሁንም ምግብ ለመውሰድ ፈቃደኛ እንዳልሆነች ይናገራሉ። ዛሬ አንድ በሕይወት የተረፈች የቤተ ክርስቲያኑን ተከታይ አግኝተን ነበረ

ነገር ግን የመጀመሪያ እርዳታ ለማግኘት የሚሆን ምግብ ለመውሰድ አልፈልገችም። ምግብ ላለመውሰድ አፏን ግጥም አድርጋ ዘጋችሁ። እስከ ሞት ለመጾም ወስናለች። ይሄ የችግሩን ክብደት ያሳያል። በዚህ የቤተ ክርስቲያኑ መሪ ባለቤት በሆኑበት ስፍራ ተጨማሪ የሞቱ ሰዎች ሊኖሩ ይችላሉ የሚል መረጃ ፖሊስ አግኝቷል። ፖሊስ ባለፈው ሳምንት አሰሳ ባደረገበት ወቅት አስራ አምስት እጅግ የተጎዱ ሰዎችን አግኝቶ ነበር። ከነዛ ውስጥ አራቱ ሕይወታቸው አልፏል።

ሌሎች የቤተ ክርስቲያኑ ተከታዮች ተደብቀው ሊሆን ይችላል የሚል ፍራቻም አለ። የቤተ ክርስቲያኑ መሪ በፖሊስ ቁጥጥር ስር ከሆኑ በኋላ ላለፉት አራት ቀናት የራባ አድማ ላይ ናቸው። ከዚህ በፊት ከሕፃናት ሞት ጋር በተያያዘ ተጠርጥረው ሁለት ጊዜ በቁጥጥር ስር ውለው ነበር። ሁለቱንም ጊዜ በዋስትና ተለቀው በፍርድ ቤት ጉዳያቸውን በመከታተል ላይ ነበሩ።

በተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ እንላለን። ለእስልምና ሃይማኖት ተከታዮች ቅዱስ በሆነው በወረሃ ረመዳን የጾም ወቅት በካሊፎርኒያ የሚገኝ እስላማዊ ማህበረሰብ ስለ ቤት ውስጥ ጥቃት ግንዛቤ ለማሳደግ እየጣረ ይገኛል። ጂኒያ ዱለት ከሳንዲያጎ የላከችውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።

ጀሚላ ግራንዛ ድጋፍ የሚያስፈልጋቸው ሰዎች የረመዳን ጾም የሚፈቱበት ምግብ እያሰረች ነው። በረመዳን ወቅት ሁሉም ሰው እኩል መጠን ያለው በረከት ተካፋይ እንዲሆን እናደርጋለን። የሙሉ ቀን ጾም ካበቃ በኋላ ለቤተሰቤ ምን አቀርባለሁ ከሚለው ይልቅ በጸሎታችን ላይ እናተኩራለን።

ይሄ ግብር መስጅድ አውል ታቅቧ ተብሎ የሚጠራው የሳን ፍራንሲስኮ መስጅድ እንቅስቃሴ አካል ነው። በዚህ የሃይማኖት አባቶች ጀሚላ ከቤት ውስጥ ጥቃት ስለሚያመልጡ ሙስሊም ሴቶች መጠለያ ግንዛቤ እንድታስፋፋ ይረዷታል። ከኑርንበት ስፍራ ይዘነው የመጣ ነው። የመገለል ስሜት አሁንም ድረስ ከዕለታዊ ህይወታችን ጋር በእጅጉ በመቆራኘቱ እንደተለመዱ ጉዳዮች ይታዩ የነበሩ የደረሱብንን የቤት ውስጥ ጥቃቶች በተመለከተ አናወራም። በዚህ ምክንያት በዚህ

በዚህ ሀገር ውስጥ ስላለን መብት እውቀት ያንሰናል። ሳብሪና ከመጠለያው ተጠቃሚዎች መካከል አንዷ ናት። ባለቤቱ አሁንም ድረስ በአካባቢው ስለሚኖሩ ቪኦኤ ፊቷ እንዳያሳይ ጠይቃለች። ሳብሪና አንድ የመረጃ ተንታኝ አግብታ ከባንግላዴሽ ወደ ዩናይትድ ስቴትስ የመጣችው በአውሮፓውያኑ 2021 ላይ እንደሆነ ትናገራለች። ፓስፖርቷ እንደነጠቃት፣ ስልኳ እንዳትጠቀም እንደከለከላትና ቤት ውስጥ ቆልፎባት ይውል እንደነበረም ታውሳለች።

ምሽት ላይ በጣም ይሰክራል፣ ሲመስለኝ አቅሉን ያጣል። የሚያደርገውን ነገር ምክንያታዊ ነው ብሎ ለመቀበል እንዴት እንደሚቻል አላውቅም። በእርግጠኝነት ምክንያታዊ አልነበረም። ቤት ውስጥ ይደበድበኛል፣ ሆዴ ላይ በቡጢ ይመቶኛል። ፖሊስ ሳይሆን አምቡላንስ ነበር የጠራሁት። ፖሊሶች ግን ከአምቡላንስ ጋር ስለደረሱ በቁጥጥር ስር አዋሉት። ሳብሪና በመጋቢት ወር ላይ ሳማራ የተባለች ሴት ልጅ ወልዳለች።

የስሙ የአረበኛ ትርጓሜ በእግዚአብሔር የተጠበቀች እንደማለት ነው። ከሳብሪና በተቃራኒው ጃሚላ ግራንዛ ብዙ ስደተኛ ሙስሊም ሴቶች እንግሊዝኛ እንደማይናገሩ፣ ይህም ጥቃት ከሚያደርሱባቸው ለመነጠል የበለጠ ከባድ እንዳደረገባቸው ትናገራለች።

ከስደተኝነት ጉዳያቸው ጋር በማያያዝ ጥቃት ፈጻሚዎች ስለሚዝቱባቸው ፍርሃት ይሰማቸዋል። ወደ ሀገር ቤት መልስሻለሁ ይሏቸዋል። ለእርሷ ወደ ሀገር ቤት መመለስ አማራጭ ላይሆን ይችላል። ስለሆነም ተደጋጋሚውን ጥቃት ተቀብላ ትቆያለች። በአሜሪካ እስላማዊ ክበብ ውስጥ ያሉት ስድስት አልጋዎች አሁን ላይ ተይዘዋል።

ጀሚላ የተቋሙ ቅድ ጥቃት የደረሰባቸው ስደተኛ ሴቶች በአዲሱ ሀገራቸው ውስጥ ራሳቸውን እንዲችሉ ማድረግ እንደሆነ ትናገራለች። ሳብሪና የስደተኛ ጉዳዩን ለማስፈጸም እየጣረች ሲሆን፣ በተመሳሳይ ችግር ውስጥ ያሉ ሴቶችን እንዴት መርዳት እንዳለባት ለማወቅ ወደ ትምህርት ቤት መሄድ እንደምትፈልግም ተናግራለች።

ተከታዩ ደግሞ ሳምንታዊው የስፖርት መሰናዷችን ነው። የሀገር ውስጥና የውጭ ሀገር ስፖርታዊ ክንዋኔዎችን አጫምቆ ኬኔዲ አባተ ተከታዩን ዘገባ ልኳል።

ትላንት በተካሄደው የለንደን ማራቶን በሴቶች ምድብ ለኔዘርላንድስ የምትሮጠው ትውልደ ኢትዮጵያዊቷ ሲፈን ሐሰን ባለድል ሆናለች። የ5 ሺና የ10 ሺ ሜትር የኦሎምፒክ ሻምፒዮንነትን ጨምሮ በረዥምና መካከለኛ ርቀቶች በርካታ ድሎችን የተጎናጸፈችው አትሌት ሲፈን አሁን ደግሞ በመጀመሪያ የማራቶን ተሳትፎዋም አንደኛ በመውጣት ማሸነፍ ችላለች። አትሌቷ ውድድሩን ለመጨረስ የፈጀባት 2 ሰዓት ከ18 ደቂቃ ከ33 ሰከንድ ነው። ከድሏ በኋላ በሰጠችው አስተያየት የሚገርም ነው

ማራቶንን እንደምጨርስ አስቤ አላውቅም ነበር። ሆኖም ለማየት ከምወደው ማራቶን በአንዱ ላይ ተሳትፌ ጨርሸዋለሁ፣ አሸንፍ ያለሁም ማለቷን የዓለም አትሌቲክስ መረጃ ያመለክታል። ኢትዮጵያዊቷ መገርቱ አለሙ ሲፈንን በመከተል ሁለተኛ ስትወጣ፣ ኬንያዊቷ ፔሪስ ችፕችርችር ሶስተኛ ወጥታለች። የአምናዋ የለንደን ማራቶን አሸናፊ ያለምዘርፍ የኋላው ደግሞ ውድድሩን በአምስተኝነት አጠናቃለች። በውድድሩ የተሳተፉት ሌሎች ኢትዮጵያውያን አትሌቶች አልማዝ አያናና ታዱ ተሾመ

በቅደም ተከተል ሰባተኛና ስምንተኛ ሆነዋል። በወንዶች ምድብ በተካሄደው ውድድር ደግሞ ኬንያ ተተኪ የማራቶን ንጉሥ ለዓለም አስተዋውቃለች። የውድድሩን ብዙ ኪሎ ሜትሮች ብቻውን እየመራ በድንቅ ብቃት አንደኛ ሆኖ ያጠናቀቀው ኬንያዊው ኬልቪን ኪፕቱም በማራቶን የዓለማችን ሁለተኛው ፈጣን አትሌት መሆን ችሏል። የቦታውን ክብረ ወሰን ጭምር በማሻሻል ያሸነፈው አትሌቱ ውድድሩን ያጠናቀቀበት ሁለት ሰዓት ከአንድ ደቂቃ ከ25 ሰከንድ የሀገሩ ልጅ ኤልዩድ ኬፕቾጌ

ባለፈው መስከረም ወር በርሊን ላይ በሁለት ሰዓት ከ1 ደቂቃ ከ09 ሰከንድ ካስመዘገበው የዓለም ክብረ ወሰን ሰዓት ቀጥሎ ሁለተኛው ፈጣን ሰዓት ሆኖ ተመዝግቧል። በዚህም ቀነኒሳ በቀለ በሁለት ሰዓት ከ01 ደቂቃ ከ41 ሰከንድ ይዞት የነበረውን የምን ጊዜም ሁለተኛ ፈጣን ሰዓት በማሻሻል ቀነኒሳን ወደ ሶስተኛ ደረጃ ዝቅ አድርጎታል። በትናንቱ የለንደን ማራቶን ከኪፕቱም በሶስት ደቂቃ ያህል ዘግይቶ የገባው ሌላው ኬንያዊ ጄፍሪ ካሞሮር ሁለተኛ

ኢትዮጵያዊው ታምራት ቶላ ደግሞ ሶስተኛ ወጥተዋል። በውድድሩ አራተኛና አምስተኛ የወጡትም ኢትዮጵያውያን አትሌቶች ናቸው። ትናንት በተሳተፈበት የመጨረሻ የለንደን ማራቶን ውድድሩ ዘጠነኛ ሆኖ ያጠናቀቀውን አትሌት ሞፋራንና ውድድሩን አቋርጦ የወጣውን ቀነኒሳ በቀለን ጨምሮ በርካታ ዝነኛ አትሌቶች በውድድሩ ተሳትፈዋል።

አርሰናል የእንግሊዝ ፕሪምየር ሊግ ሻምፒዮን የመሆን እድሉ እየጠበበ መጥቷል። አርብ እለት በሊጉ ግርጌ ላይ የሚገኘውን ሳውዝሃምፕተንን በሜዳው ያስተናገደው አርሰናል ሁለት ለዜሮ ከመመራት ተነስቶ በመጨረሻዎቹ ደቂቃዎች ባስቆጠራቸው ሁለት ግቦች በመታገዝ ሶስት ለሶስት በሆነ የአቻ ውጤት ተለያይቷል። ይህም አርሰናል በተከታታይ ያስተናገደው ሶስተኛ የአቻ ውጤቱ ሆኖ ተመዝግቧል። ውጤቱን ተከትሎ ከተከታዩ ማንቸስተር ሲቲ ጋር ያለው የነጥብ ልዩነት አምስት ሲሆን ሲቲ ሁለት

አስተካካይ ጨዋታዎች አሉት። እነዚህን ጨዋታዎች ማሸነፍ ከቻለ ሊጉን በአንድ ነጥብ የመምራት እድል ያለው ሲቲ የፊታችን ረቡዕ ደግሞ አርሰናልን በኤቲያድ የሚያስተናግድበት ጨዋታ ይበልጥ በጉጉት የሚጠበቅ ሆኗል። ይህን ጨዋታ ማሸነፍ ለሁለቱም ቡድኖች ወሳኝ ነው። ከሁለቱ የዋንጫው ተፎካካሪዎች መካከል እርስ በርስ የሚገናኙበትን ቀጣዩን ጨዋታ ጨምሮ ሌሎችን ቀሪ የሊጉን ጨዋታዎች በሙሉ የሚያሸንፍ ቡድን የሌላኛውን ውጤት ሳይጠበቅ ሻምፒዮን መሆን ይችላል በሊጉ

እስከ አራተኛ ያለውን ደረጃ ይዞ ለማጠናቀቅና ላለመውረድ የሚደረጉ ፉክክሮችም ቀልብ ሳቢ ናቸው። ትናንት ቶተናምን ስድስት ለአንድ በሆነ ሰፊ ልዩነት ያሸነፈው ኒውካስል ዩናይትድ ወደ ሶስተኛ ደረጃ ሲመለስ፣ ዌስትሃም ዩናይትድ ደግሞ ቦርንማውዝን አራት ለዜሮ በመርታት ከመውረድ ስጋት ራቅ ብሎ አስራ ሶስተኛ ደረጃ ላይ ተቀምጧል። ሌስተር ሲቲም ወልቨርሃምፕተንን ሁለት ለአንድ አሸንፎ ከወራጅ ቀጠና ሲወጣ፣ ሊቨርፑል ደግሞ ኖቲንጋም ፎረስትን ሶስት ለሁለት በመርታት ደረጃውን አሻሽሎ ሰባተኛ ላይ ይገኛል

ይገኛል። በኤፍኤ ካፕ ውድድር ደግሞ ሁለቱ የማንቸስተር ደርቢ ክለቦች የፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ማንቸስተር ሲቲ ቅዳሜ እለት ሼፊልድ ዩናይትድን ሶስት ለዜሮ አሸንፎ ለፍጻሜው ሲደርስ ማንቸስተር ዩናይትድ ደግሞ ብራይተንን ከፈታኝ የ120 ደቂቃ ጨዋታ በኋላ በፍጹም ቅጣት ምት በመርታት ለፍጻሜው ደርሷል። ሌሎች ታላላቅ የአውሮፓ ሊጎችን ስንመለከት ደግሞ የጀርመን ቡንደስ ሊጋ እንደ እንግሊዝ ፕሪምየር ሊግ ሁሉ አጓጊ ሆኖ ሲቀጥል በስፔን ጣሊያንና ፈረንሳይ ደግሞ በመ

ራት ላይ የሚገኙት ክለቦች ለዋንጫው እየተቃረቡ ነው። የጀርመን ቡንደስሊጋ መሪ የነበረው ባየር ሙኒክ ቅዳሜ ዕለት በሜንዝ ሶስት ለአንድ ተሸንፎ መሪነቱን ለቦሩሲያ ዶርትሙንድ አሳልፎ ሰጥቷል። ተጋጣሚውን ኤንትራ ፍራንክፈርትን አራት ለዜሮ የረታው ዶርትሙንድ በ29 ጨዋታ 60 ነጥብ ሰብስቦ ቡንደስሊጋውን በአንደኝነት ሲመራ፣ በአቋም መዋዠቅ ላይ የሚገኘው ሚዩኒክ በአንድ ነጥብ ዝቅ ብሎ ይከተላል።

በመጨረሻም የሜዳ ቴኒስ የወቅቱ የዓለም ቁጥር አንድ ሴት ቴኒስ ተጫዋች ኢጋሽ ዋንቴክ የስቱትጋርት ኦፕን ሻምፒዮን ስትሆን፣ በወንዶች የዓለም ቁጥር ሁለቱ አልካራዝ የባርሴሎና ሻምፒዮን ሆኗል። ትናንት በአውሮፓ ሁለት ከተሞች የወንዶችና የሴቶች የሜዳ ቴኒስ ፍጻሜ ጨዋታዎች ተደርገዋል። በጀርመን ስቱትጋርት ኦፕን የፍጻሜ ጨዋታ ፖላንዳዊቷ የዓለም ቁጥር አንድ ኢጋሽ ዋንቴክ የዓለም ቁጥር ሁለቷን ቤላሩሳዊት የሜዳ ቴኒስ ተጫዋች አሪና

ንካን ገጥማ 6 ለ3 እና 6 ለ4 በሆነ ውጤት አሸንፋለች። በዚህም የስቱትጋርት ኦፕን ዋንጫን ለሁለተኛ ተከታታይ ጊዜ ስታነሳ፣ ሳባሌንካ ደግሞ ለሶስተኛ ተከታታይ ጊዜ ለፍጻሜ ደርሳ ተሸንፋለች። በስፔን በተካሄደው የባርሴሎና ኦፕን ደግሞ የ19 ዓመቱ የወቅቱ የዓለም ቁጥር ሁለት ካርሎስ አልካራስ ዋንጫውን በሀገሩ አስቀርቷል። አልካራስ በፍጻሜው ግሪካዊውን ስቴፋኖስ ጢጺፓስን 6 ለ3 እና 6 ለ4 በማሸነፍ ነው ዋንጫውን

ቀጥታውን ማንሳት ይቻለው። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸሁት ስመኞች የቆየ ነበርኩ። ሌሎች መሰናዶችን ይዘን ነገ በተመሳሳይ ሰዓት እንጠብቃችኋለን። ሰላም ደናደሩ